መዝሙር 13 አመ ይወፅኡ እስራኤል እምግብፅ ወየተያ እቆብ እምዝበፀር ወኮነ ይሁዳ መቅደሶ ወእስራኤልኒ ምኩናኖ ባህርኒ ርየት ወጎየት ወይ ዮርዳኖስኒ ገብአ ገብኣ ድኅሬሁ አድባር አንፈራጹ ከመሃራጊት ወአውግርኒ ወኣውግርኒ ከመ ምሃሰ አባግዕ ምንተ ኮንኪ ባይር ዘጎየይኪ ዋንተኒ ወርዳኖ ዘገባይ ከድሬከ አድባር ዘአንፈራጽ ከሞ ከመሃራጊት ወአውግረኒ ከመማሐስ አባግ እምቅድመ ገጹ ለእግዚአብሔር አርለቅለቀት ምድር እምቅድመ ገጹ ለአምላከያ እቆ ዘይሬስያ ለኳኩ አንቀተማያት ወለእዝህ አዘቃተማያት አኮ ለነ እግዚኦ አኮ ለነ ለስመ ዚአከ ነሃ ስባተ በምህረትከ ወበጽድቅከ ከመ ኢይበሉነ አሕዛብ አይቴ ውእቱ አምላኮሙ አምላክነሰ ውስተ ሰማይ ላይለ በሰማይኒ ወበምድርኒ ኵሎ ዘፈቀደ ገብረ እግዚአብሔር አማልክቲ ሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ ጓለ እመሕያው አፍ ቦሙ ወይነቡ አይን ቦሙ ወኢይርእዩ እዝን ቦሙ ወኢይሰምዉ አንፍ ቦሙ ወኢያጼንዉ እድ ቦሙ ወኢይገሡ እግር ቦሙ ወኢያውሩ ወኢይነቡ በጐራ ኢትሆሙ ወአልቦ መንፈስ ውስታፍ ሆሙ ከማሆሙ ለይኩኑ ኵሎሙ እለ ገብርዎሙ ወኵሎሙ ለይትዌከሉ ቦሙ بيت اسرائيل توكلوا باذيا بحر رداءهم واطوا وامنوا مو بيت هارون توكلوا باذيا بحر رداءهم واطوا وامنوا لا لتفرحوا لاذيا بحر توكلوا باذيا بحر رداءهم واطوا وامنوا مو تذكرنا وباركنا بارك بيت اسرائيل وبارك بيت هارون بارك ለአቋሙ ለኲሎሙ ለይፈርህዎ ለእግዚአብሔር ለንዑሶሙ ወለአብይዮሙ ይውየስክ እግዚአብሔር ላይልክሙ ላይልክሙ ወላይለ ውሉድክሙ ቡሩካኑ አንተሙ ለእግዚአብሔር ዘገብረ ሰማየ ወምድረ ሰማየ ሰማያት ለእግዚአብሔር ምድረሰ ወሃበ ለእጓለ እምህያው زاكو موتان يسيب هوكا زيو و اي اللي وردو ستا سيوال نهنا هياوان نغاركو لك زيابير.